በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ወደ እናንተ ከዋሽንግተን የሚተላለፍላችሁ የዛሬ ህዳር 20 2016 ዓ ም የአሜሪካ ድምፅ ዝግጅት ጀመረ። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሃይማኖት ተኮር ጥቃት 36 ምዕመናት ሲገደሉ ቀሪዎቹ እንደ ሸሹ ተገለጸ። ለቡ የሚባለው ቀበሌ ላይ አስራ አንድ ሰው ተጠቂዎች አንድ ላይ ረሽመዋል። የሙ የሚባለው ቀበሌ ደግሞ አስራ ሰባት ሰው አስሩ የአንድ ቤተሰብ አባላት አንድ ላይ ሰብስበው ረሽመዋል። አስራ ሰባቱ በአንድ ጉድጓድ፣ አስራ አንዱ በአንድ ጉድጓድ ተቀብረዋል። የዛን ሀዘን ሳንጨርስ እንደገና ቶነ የሚባለው ቀበሌ ስምንት ቤተሰብ የአንድ ቤተሰብ አባላት ስምንት ሰዎች ያው ረሽ ነው አድረዋል። ለደህንነታቸው ሲባል ስማቸው እንዳንጠቅስ የጠየቁን አንድ ነዋሪ ናቸው። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አዱኛ ኃይሉ አዱኛ ጥቃቱ መፈጸሙንም አረጋግጠዋል። አሸባሪ ሸኔ ንጹሀን ላይ ጭፍጨፋ ፈጽሟል። ይህም ጭፍጨፋ የተፈጸመበት ከሁለት ዓመት ህጻን እስከ አቅመ ደካማ የሆኑ ሴቶችን ላይ አነጣጥሮ የሀያ ሰባት እኔ ባለኝ መረጃ የሀያ ሰባት ሰዎች ህይወት አልፈዋል ማለት ነው። ታጣቂ ቡድኑም ክሱን አስተባብሏል። የእርዳታ ውስንነትና የመንገድ ብልሽት ለሶማሌ ክልል የጎርፍ ተጎጆች ተደራሽነት አደጋጅ ማድረጉ ተገለጸ። እነዚህና ሌሎች ዘገባዎች ለምሽቱ ይዘንላችኋል። ሰላም ጤና ይስጥልን፣ እንደምናመሻችው፣ የተከበራችሁ አድማጮቻችንና ተመልካቾቻችን ፕሮግራሙ በመምራት አብሬያችሁ የማመሸው አስማማየ ነው ነኝ ለዓለም ዜና እንግዶ ወልዴ አብሮኛለ ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርናል። ጽዮን ግርማ የፕሮግራሙ ዋና አዘጋጅ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስም አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁ እንድትቆዩ እንጋብዛለን። አሁን ለሰዓቱ ዋና ዋና የዓለም ዜና እንግዶ ወልዴ ይጠብቃቸዋል። በድጋሚ እንደምናመሻችሁ፣ ኢትዮጵያ የ1.5 ቢሊዮን ዶላር የብድር ፎይታ አገኘች፣ በከፍተኛ ጎርፍ በተጠቃው ምስራቅ ኢትዮጵያ ኮሌራ ሕይወት እየቀጠፈ መሆኑ መነገሩ፣ እንዲሁም በኡጋንዳ የ70 ዓመቷ አዛውንት መንታ ወለዱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ከፍተኛ የገንዘብ እጥረት የገጠማት ኢትዮጵያ ከአበዳሪዎቿ የ1.5 ቢሊዮን የብድር ፎይታ ማግኘቷን ይህም ለጊዜው ያለባትን የዕዳ ጫና እንደሚያቃልል የብሔራዊ ባንክ ገዢው አስታውቋል ሲል የኤፍፒ ዜና ወኪል ዘግቧል። አሁንም የገንዘብ እርዳታ የምትሻ ኢትዮጵያ ከአበዳሪዎቿ የዕዳ ፎይታ ማግኘቷን የፓሪስ ቡድን የተሰኘው የአበዳሪ አገራት ስብስብም በለቀቀው መግለጫ ማረጋገጡ ታውቋል። የብድር ፎይታውን ትልቅ ስኬት ሲል ቡድኑ ገልጾታል። ለአበዳሪዎቹ ይከፈል የነበረ የ1.5 ቢሊዮን ዶላር ጊዜያዊ የብድር እፎይታ አግኝተናል ሲሉ የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ጉዳዩ ለሚመለከተው የፓርላማ ኮሚቴ ትናንት ማስታወቃቸውን ሪፖርቱ አመልክተዋል። እፎይታው የተገኘው ቻይናን ጨምሮ አበዳሪ ከሆኑ ሌሎችም አገራት ሲሆን፣ ቻይና እስካሁን 14 ቢሊዮን ዶላር ለኢትዮጵያ እንዳበደረች ተንታኞች አመልክተዋል። ይህም ኢትዮጵያ ካለባት የውጭ ብድር ውስጥ ግማሽ ያሉ መሆኑ ነው። በአፍሪካ በህዝብ ብዛት ሁለተኛ የሆነችው አገር በሰሜን የአገሪቱ ክፍል ለሁለት ዓመታት በተካሄደው ጦርነት ምክንያት የደረሰውን ውድመት መልሶ ለመገንባት 20 ቢሊዮን ዶላር እንደሚያስፈልጋትና በጦርነቱም ወደ ግማሽ ሚሊዮን የሚጠጋ ህይወት እንደተቀጠፈ አሜሪካ የሰጠችው ግምት ያመለክታል። 23 ቢሊዮን ዶላር የውጭ ብድር ያለባት አገር ከፍተኛ ዋጋ ግብሽትና ግሽበትና የውጭ ምንዛሪ እጥረትም ገጥሟታል። ኢትዮጵያ አካሂዳለሁ ለምትለው የኢኮኖሚ ማሻሻያ የሚውል ገንዘብ ከዓለም አቀፉ የገንዘብ ድርጅት ለማግኘት በመነጋገር ላይ መሆኗም ታውቋል። በከፍተኛ ጎርፍ በተጠቃው የምስራቅ ኢትዮጵያ ክፍል ኮሌራ የ23 ሰዎችን ሕይወት ቀጥፏል ሲል የእንግሊዝ የሕፃናት አድን ድርጅት ዛሬ አሙስ አስታውቆ ወረርሽኙ በቀጠናው ከቁጥጥር ውጪ ሊሆን እንደሚችል አስጠንቅቋል። ኤልኒኞ በተሰኘው የአየር ንብረት ለውጥ ምክንያት ኢትዮጵያ ጎረቤቶቿን ኬንያን እና ሶማሊያን ጨምሮ በከፍተኛ ዝናብና ጎርፍ የተመቱ ሲሆን በርካቶች ሕይወታቸውን ሊያጡ ሁለት ሚሊዮን በርካቶች ሕይወታቸውን ሲያጡ ሁለት ሚሊዮን ሰዎች ደግሞ ተፈናቅለዋል። ባለፉት ሁለት ሳምንታት በኢትዮጵያ ሶማሌ ክልል ሰባት መቶ ሰባ ሁለት ሰዎች በበሽታው ሲያዙ ሀያ ሶስት ሰዎች ደግሞ ሕይወታቸውን እንዳጡ ድርጅቱ አስታውቋል። በአስከፊ ሁኔታ በተጠቃው ቀላፎ አውራጃ ከአምስት ዓመት በታች በሆኑ ህጻናት ላይ በፍጥነት በመዛመት ላይ ሲሆን ይህም በበሽታው መያዛቸው ከተረጋገጠው 80 በመቶ መሆኑን ድርጅቱ ጨምሮ አመልክቷል። የመጠጥ ውሃ ማጣሪያ እና የቧንቧ ውሃ በመበከሉ እንዲሁም መሰረታዊ የንጽህና መጠበቂያ አገልግሎቶች ባለመኖራቸው ገዳዩ በሽታ በፍጥነት ሊሰራጭ መቻሉ ተጠቁሟል። በተበከለው ውሃና ምግብ አማካኝነት የሚተላለፈው በሽታ በኢትዮጵያ በ91 አካባቢዎች መከሰቱን ለማወቅም ተችሏል። የእስራኤልና ሐማስ የተኩስ አቁም በአንድ ቀን መራዘሙን ተከትሎ ሁለት ተጨማሪ ታጋቾች ሲለቀቁ ሌሎችም ይለቀቃሉ የሚል ተስፋም ጭሯል። አሸማጋዮች ከሆኑት አንዷ ከሆነችው ቃጣር ዛሬ ሐሙስ የተሰማው ዜና የመጣው ቀደም ብሎ የተያዘው የተኩስ አቁም ጊዜ ሊያበቃ ከደቂቃዎች ሲቀሩት ነው። ለእያንዳንዱ የተኩስ አቁም ቀን አስር ታጋቾች እንዲለቀቁ እስራኤል ተስማምታለች። ባለፈው አርብ የተጀመረው የተኩስ አቁም በሁለቱ ወገኖች ሲካሄድ የነበረውን አሰቃቂ ውጊያ ጋቢ እንዲል አድርጓል። ሐማስ በጋዛ ላይ የነበረውን የ16 ዓመታት አገዛዝ እንዲያከትም ለማድረግ ውጊያውን እቀጥላለሁ ስትል እስራኤል ዝታለች። አብዛኛውን ሰሜን ጋዛ ወደ አቧራነት የቀየረው ጦርነት ደቡብ ጋዛንም እንዳያጠፋ በሚል በእስራኤል ላይ የሚደረገው ዓለም አቀፍ ግፊት እንደጨመረ ነው። ይህ በእንዲህ እንዳለ በአካባቢው የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቴል አቪቭ ውስጥ ከእስራኤሉ የተቃዋሚ መሪ ያይር ላፒድ ጋር መገናኘታቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቅርቡ በሕፃናት ላይ በርትቶ የታየው የመተንፈሻ አካላት በሽታ በመላው ዓለም የተከሰተ መሆኑንና ቻይና በበኩሏ በቁጥጥር ስር እንደዋለችው የአገሪቱ የውጭ ጉዳይ ሚኒስትር ዋንግ ይ ትናንት አስታውቀዋል። የሚኒስትሩ መግለጫ የመጣው በቻይና በህፃናት ላይ በብዛት ስለተከሰተው የመተንፈሻ አካላት በሽታና የሳምባ ምች መበራከት ጉዳዩ ላይ አገሪቱ ዝርዝር መረጃ እንድትሰጥ የዓለም የጤና ድርጅት ባለፈው ሳምንት መጠየቁን ተከትሎ ነው። ባለፈው ሰኞ አንድ የጤና ድርጅቱ ባለሥልጣን ሲናገሩ ግን በቅርቡ በቻይና በሕፃናት ላይ የተከሰተው ህመም ከኮቪድ ወረርሽኝ ቀደም ብሎ ከነበረው በላይ እንዳልሆነና አዲስ የሆነና ያልተለመደ በሽታ እንደሌለ ተናግረዋል። በአንዳንድ የቻይና አካባቢዎች የታየው የጉንፋን በሽታ በጣም የተለመደ እና በሌሎችም አገራት የታየ ሲሆን፣ ዋንጊ ኒውዮርክ ላይ ለጋዜጠኞች ተናግረዋል። ከአራት ዓመታት በፊት በውሃን ቻይና በተነሳው የኮቪድ ወረርሽኝ ምክንያት አገሪቱም ሆነች የዓለም ጤና ድርጅት ግልጽነት ይጎድላቸዋል በሚል ጥያቄዎች በርክተውባቸው ነበር። በፕሬዚዳንት ሪቻርድ ኒክሰን ዘመን የአሜሪካ የውጭ ጉዳይ ሚኒስትርና ብሔራዊ የጸጥታ አማካሪ የነበሩት ሄንሪ ኬሲንጀር በ100 ዓመታቸው ከኔቲኬት ግዛት በሚገኘው መኖሪያ ቤታቸው ከዚህ ዓለም በሞት መለየታቸውን የአማካሪ ድርጅታቸው አስታውቋል። ለሞታቸው የተሰጠ ምክንያት የለም። ስልጣን ከለቀቁ በኋላም በዓለም ላይ ተጽዕኗቸው የቀጠለ ዲፕሎማትና የፖለቲካ ሰው ነበሩ ተብሏል። ኬሲንጀር በእንዳ አውሮፓን አቆጣጠር ግንቦት 27 1923 ፉርት ጀርመን ውስጥ ተወልደው በ1938 በ15 ዓመታቸው ከአይሁድ ቤተሰባቸው ጋር ናዚዎችን ሽሽት አሜሪካ ገብተዋል። በሁለተኛው የዓለም ጦርነት ወቅት የአሜሪካንን ጦር የተቀላቀሉት ኪሲንጀር በኋላም በሃርቫርድ ዩኒቨርሲቲ ትምህርታቸውን ተከታትለው በመምህርነትም አገልግለዋል። ፕሬዚዳንት ሪቻርድ ኒክሰን ኪሲንጀርን በጸጥታ አማካሪነት ከሾሙ በኋላ ቆይቶም የውጭ ጉዳይ ሚኒስትርነቱን ቦታ እንዲይዙ አድርገዋል። ሁለቱንም ስልጣኖች በአንድ ጊዜ የያዙ የመጀመሪያው ሰው ሆነዋል። ኪሲንጀር ፖለቲካ ግብረ ገብን መሠረት ያደረገ ሳይሆን ስራ ላይ መተግበር የሚችል መሆኑ ላይ ማተኮር አለበት በሚለው አሰራራቸው ይታወቁ ነበር። ከቪየትናም ጋር የነበረው ጦርነት እንዲቆም ላደረጉት ጥረት ከሰሜን ቪየትናሙ ሌዳክቶ ጋር በጋራ የኖቤል የሰላም ሽልማት ያገኙት ኪሲንጀር እስከ ፕሬዚዳንት ጆ ባይደን ድረስ የነበሩ ሁሉንም ፕሬዚዳንቶች አማክረዋል። ጆ ባይደን ወደ ቢሮቸው ጋብዘዋቸው እንደማያውቁ ተነግረዋል። አድማጮቻችንና ተመልካቾቻችን በዚህ ላይ ሰፋ ያለ ዘገባ በመጽሄት ዝግጅታችን ይኖረናል። በመጨረሻም በኡጋንዳ የሰባ ዓመቷ አዛውንት ትናንት መንታ ልጆችን መውለዳቸውን ዶክተራቸው አስታውቀዋል። በአፍሪካ ረጅም ዕድሜ ያላቸው ወላድ መሆናቸውም ተነግረዋል። ወላጇ ሳፊና ናሙኳያ ተአምር ብለው የገለጹት ውልደት በመዲናዋ ካምፓላ በሚገኝ የሴቶች የህክምና ሆስፒታል የተከናወነ ሲሆን በሆስፒታሉ መጸነስ እንዲችሉ ሳይንሳዊ እርዳታ ሲያገኙ እንደነበር ለማወቅ ተችሏል። ለሴቶች ህክምናና እንዲሁም መጸነስ እንዲችሉ እርዳታ የሚያደርገው ሆስፒታል መስራች የሆኑት ዶክተር ኤድዋርድ ታማል ሳሊ እናቲቱም ሆኑ ወንድና ሴት ሆነው የተወለዱት ህጻናት በሆስፒታሉ እንክብካቤ የተደረገላቸው መሆኑን አስታውቀዋል። በሰባ ዓመቴ ማርገዝም ሆነ መውለድ ወይም ህጻናትን መንከባከብ እንደማልችል በተነገረኝ ወቅት መንታው ልጄ ታምራየው ብለዋል። አራሷ ደስታዬን የሚገልጽበት ቃላት የለኝም ሲሉም አክለዋል። በማህበረሰቡ ዘንድ እንዳትወልጂ የተረገምሽ ነሽ የተባሉት እናት ከሶስት ዓመታት በፊት ሴት ልጅ መውለዳቸውም ታውቋል። የመንታዎቹ አባት ሆስፒታል መጥቶ ባለመጎብኘቱ ሳፊና ብስጭታቸውን ገልጸዋል። መንታ ሲወለድ ኃላፊነትም ስለሚጨምር አባቶች አይወዱ ይሆናል ሲሉም አክለዋል። ክብራትና ክብራን በዚሁ የምሽቱን ዜና እናጠናቅቃለን። ለቀሪ ዝግጅቶች ወደ አስማማ መራቸዋል። እንግዲህ ወልዴ ለዓለም ዜናዎች በጣም አመሰግነዋለው። በ22 በ25 ና በ31 አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ወደ እናንተ የደርሰ የሚገኘውን የህዳር 20 2016 ዓ ም የአሜሪካ ድምፅ ዝግጅት ነው እየተካተላችሁ ያላችሁት። በምስልና ድምፅ ቅንብር ሲሲ አሸናፊና ግርማ ደገፋ እንዲሁም የወብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብሮናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አበየርስ እንላል። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ባለፈው አንድ ሳምንት ውስጥ ታጣቂዎች በፈጸሙት ማንነት ተኮር ጥቃት 36 ምዕመናን እንደተገደሉ አንድ የስፍራው ነዋሪ ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳንጠቅስ የጠየቁን ነዋሪው ከሟቾች መካከል አስር የአንድ ቤተሰብ አባላትና ስምንት የሌላ ቤተሰብ አባላት እንደሚገኙበትም ገልጸዋል። ሟቾቹ የኦርቶዶክስ ተዋሕዶ እምነት ተከታዮች እንደሆኑና ጥቃቱም በሃይማኖታዊ ማንነት ላይ ያተኮረ እንደሆነ ነዋሪው አክሎ አመልክተዋል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ጥቃቱን የፈጸመው መንግስት ኦነክሸኔ ብሎ በሚጠራው አማጺ ኃይል ነው ብለዋል። በመንግስት ኦነክሸኔ የተባለው የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ታርቢ ወንጀላውን አስተባብሏል። ኬኔዲ አባተ ተጨማሪ ያለው በኦሮሚያ ክልል አርሲ ዞን ሽርካ ወረዳ እንደሚኖሩና ለደህንነት ስለምሰጋ ስሜ እንዳይጠቀስ ያሉን አስተያየት ሰጪ ባለፈው ሳምንት ሐሙስ ኅዳር 13 ቀንና በዚህ ሳምንት ሰኞ ኅዳር 17 ቀን 2016 ዓ ም በወረዳው ሶስት የተለያዩ ቀበሌዎች ውስጥ ሃይማኖታዊ ማንነትን መሰረት አድርገው ተፈጸሙ በተባሉ ጥቃቶች 36 ሰዎች እንደተገደሉ ገልጸዋል። እኚሁ አስተያየት ሰጪ ለአሜሪካ ድምፅ እንዳብራሩት ከሟቾቹ ገሚሱ የሁለት ቤተሰብ አባላት ናቸው። ሁለት ቀበሌዎች ላይ እኛ አርሲ ዞን ሽርካ ወረዳ የሚባል ነው። ሶሌድ ገሉና ለቡ የሚባሉ ሁለት ቀበሌዎች ላይ ለቡ የሚባለው ቀበሌ ላይ አስራ አንድ ሰው አንድ ላይ ሰብስበው እነዚህ ታታቂዎች አንድ ላይ ረሽመዋል። ሶሌድ ገሉ የሚባለው ቀበሌ ደግሞ አስራ ሰባት ሰው አስሩ አንድ ቤተሰብ አባላት አንድ ላይ ሰብስበው ረሽመዋል። እነዚህ አስራ ሰባቱ ባንድ ጉድጓድ አስራ አንዱ ባንድ ጉድጓድ ተቀብረዋል። የዛን ሀዘን ሳንጨርስ እንደገና በሶስተኛው ቀን በአስራ ሰባት ሆነ የሚባለው ቀበሌ ስምንት ቤተሰብ የአንድ ቤተሰብ አባላት ስምንት ሰዎች ያው ረሽ ነው አድረዋል። በአንድ ቤተ ክርስቲያን ስምንት ሰዎች አንድ ላይ ተቀብረዋል ማለት ነው። ከእነዚህ ከሟቾች ውስጥ ከሰባ አመት ጀምሮ እስከ ሀያ ስድስት ቀን ሕፃን ነፍሰ ጡር እናቶች ይገኙበታል። ሟቾቹ የኦርቶዶክስ ተዋሕዶ ሃይማኖት ምእመናን እንደሆኑና ጥቃቱም ማንነት ተኮር እንደሆነ አስተያየት ሰጪው ገልጸው ስለ ፈጻሚዎቹ ማንነት ግን መረጃው እንደሌላቸው ተናግረዋል። ቦታ ጥቃቶች በተመሳሳይ ሁኔታ ቤት እየገቡ አንድ ሰፈር ያለውን ሰው ሰብስበው መረሸን ነው። በቃ ምርጫ የለም፣ ሕፃን የለም፣ ሽማግሌ የለም፣ አረቤት የለም፣ መረሸን ነው። ብሄርን የአማርኛ ስም ያላቸው፣ የአማራ ስም ያላቸው እና ክርስትና እምነት ወይም የኦርቶዶክስ እምነት አማኝ የሆኖች ናቸው። ኦርቶዶክስ አማኞች ላይ ያተኮረ ነው። እንደው ጥቃቱን የፈጸሙት እነማን ናቸው ይታወቃል? ምንም የሚታወቅ ነገር የለም። የታጠቁ ኃይሎች ናቸው። ከሌላቸው ልንላቸው አንችልም አሁን ስለ ጉዳዩ የአሜሪካ ድምጽ የጠየቃቸው የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የጥቃቱ አድራሽ እርሳቸው ኦነግ ሸኔ ሲሉ የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን እንደሆነ ገልጸዋል። በአርሲ ዞን ሽርካ ወረዳ ጢጆ፣ ለቡ፣ ሶሌድ፣ ገሉ እና ሄላ ዋጂ በሚባሉ ቀበሌዎች ላይ አሸባሪው ሸኔ ንጹሀን ላይ ጭፍጨፋ ፈጽሟል። ይህን ጭፍጨፋ የተፈጸመበት ከሁለት ዓመት ህፃን እስከ አቅመ ደካማ የሆኑ ሴቶችን ላይ አነጣጥሮ የሀያ ሰባት እኔ ባለኝ መረጃ የሀያ ሰባት ሰዎች ህይወት አልፏል ማለት ነው። ይሄ ሽብርተኛ ቡድን ባልሳለፍ ነው ሳምንት ቡኖ በድሌ ጨዋቃ ወረዳ ላይ የኢትዮጵያ የጸጥታ አካል በወሰደበት እርምጃ ብዙ ሀይሉ ሙትና ቁስለኛ መሆኑን ተከትለው ይሄኛውን ለመበቀል ብሎ በአርሲ ዞን ሽርካ ወረዳ በንጹሀን ላይ ያነጣጠረ ጥቃት ፈጽሟል ማለት ነው። እዛ አካባቢ በስብጥር ነው የሚኖሩ ክርስቲያኑ፣ ሙስሊሙም፣ ኦሮሞም፣ አማራም ዶሚናንትሊ የሚኖሩበት ወረዳም ስለሆነ ምናልባት የብሔር ግጭትን ለማስነሳት እና በህዝቦች መካከል ጥርጣሬ ለመፍጠር እና ለእኩይ ዓላማው ለማሳካት የወሰደ እርምጃ የሚመስልበት ሁኔታ አለ። ዞሮ ዞሮ ይሄ ቡድን በብሄር የሚለይ ሳይሆን እሱ ጩኸቱን አጫጩፎ አለው ለማለት የሚያደርገው ፍጹም አረመናዊ የሆነ ድርጊት ነው በሽርካ ወረዳ ላይ የፈጸመው ማለት ነው። በዩናይትድ ስቴትስ የሚገኙት የኦሮሞ ነፃነት ሰራዊት ቃል አቀባይ ኦዳ ተርቢ ለቪኦኤ የአፋን ኦሮሞ አገልግሎት አዘጋጅ ነሞዳ እንዲ በሰጡት ቃል ውንጀላውን አስተባብለዋል። ድልቀባ ከነኒ ቁልቁሌሱ ወርባዱ humni keenya naannoo sanatti uummata nagaa irratti tarkaanfii fudhatee siin qabu በመጀመሪያ መግለጫ የምፈልገው የእኛ ኃይል በተባለው አካባቢ በሰላማዊ ሰዎች ላይ የወሰደው እርምጃ ያጠፋው የሰላማዊ ሰዎች ህይወትም የለም። ከታሳስ 24 እስከ 27 በስርዓቱ ኃይል ብዙ ሰው ተገለዋል፣ ብዙ ቤትም ተቃጥለዋል። ይህም በምስራቅ አርሲ ዞን ሸርካ ወረዳ ነው የተከሰተው። ብዙ ንብረት ነው የደመው፣ አዛውንቶችም ተገለዋል። ይህንን ለማድበስበስ ነው አሁን ለተፈጸመው ሁሉ በእኛ ላይ ጣታቸውን የሚቀስሩት። የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ በበኩላቸው በኢትዮጵያ የህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀው አማጺው ቡድን የሚፈጽማቸውን ጥቃቶች መካድ የባህሪው ነው ሲሉ ክሱን አጠናክረዋል። እሱ እኮ ምን አሸባሪ ቡድን ስለሆነ እኔ የፈጸምኩ አይልማ። አሁን ናቹራሊ እኔ የሁለት ዓመት ህፃን ገደልኩ ይላል። አስበው አረጋውያን ጠዋሪ ቀባሪ የሌላቸውን ገደልኩ ይላል። ስለዚህ ድናያል የነሱ ባህሪ ነው ማለት ነው። ይሄ ማህበረሰቡን ጠይቀ የምትረዳ ነው። ንጹሀን ላይ ማነጣጠር፣ ብሄር ላይ ማነጣጠር፣ ሃይማኖት ላይ ማነጣጠር የተፈጠረበት ስሪት ነው። ቆሞ ቀረ ፖለቲካ አስተሳሰቡ የማይለቀው የማይቀየር የድንጋይ ዘመን ፖለቲካ እኮ ነው የሚያካሂደው። የሁለት ዓመት ህፃን ነው አሁን የተገደለው። ይሄኛው ኮንፊርም ማድረግ ትችላለን ከሰለባዎቹ እንጂ እሱ ያምናል ተብሎ አይታሰብም። ነገር ግን ማህበረሰቡ ይናገራል። በአርሲ ዞን ሽርካ ወረዳ የተፈጸመውን ጥቃት ተከትሎ ጥቃቱ በደረሰባቸው አካባቢዎችና በወረዳው ገጠራማ ስፍራዎች የሚኖሩ በርካታ ነዋሪዎች ቤት ንብረታቸውን ጥለው እንደወጡ አስተያየታቸውን የሰጡን የወረዳው ነዋሪ ጠቁመዋል። በአሁኑ ወቅት የመንግስት የጸጥታ ኃይሎች በአካባቢው ጥበቃ እያደረጉ እንደሚገኙ የገለጹት የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ ተፈናቃዮቹ ወደ ቀያቸው የሚመለሱበትን ሁኔታ ለማመቻቸትና መልሶ ለማቋቋም የዞኑ አስተዳደር ኮሚቴ አቋቁሞ እየሰራ እንደሆነ አክለው አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በኦሮሚያ ክልል አርሲ የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የሐሙስ ማታ ዝግጅታችን ነው። ቀደም ሲል የሰማችሁት አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። የፌዴራል አደጋ ስጋት ሥራ አመራር ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ ረዴት ማስተባበሪያ ቢሮ ዮን ኦቻ የኢትዮጵያ ወኪል በአገሪቱ ባጋጠመው የጎርፍ አደጋ የተጎዱ 1.5 ሚሊዮን ዜጎች በቂ ድጋፍ እየደረሳቸው አይደለም ብለዋል። ድርጅቶቹ በጋራ ባወጡት መግለጫ ለድጋፍ በሚውል እርዳታ እጥረትና በመንገዶች ብልሽት የተነሳ ከተጎጂዎች መካከል ድጋፍ እያገኙ ያሉት አስር ከመቶዎች ብቻ እንደሆኑ ገልጸዋል። ከተጎጆቹ 80 በመቶዎች የሚገኙበት የሶማሌ ክልልም የተቋማቱን መግለጫዎች የሚያጠናክር መረጃ አጋርቷል። አዲስ ቸኮል ተጨማሪ አለው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንና የተባበሩት መንግስታት ድርጅት በኢትዮጵያ ለሚገኙ ጎርፍ ተጎጂዎች የሚደርሳቸው ድጋፍ በጣም ውስን እንደሆነ አስታወቁ። የኮሚሽኑ ኮሚሽነር አምባሳደር ሸፈራው ተክለ ማርያምና በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ መውን በምጻሩ ዩኖቻ የኢትዮጵያ ቢሮ ኃላፊ ዶክተር ራሚዝ አላክባሮቭ ባለፈው ሳምንት ከአርብ እስከ እሑድ ድረስ የጎርፍ ተጎጂዎችን የጎበኙ ሲሆን የጋራ መግለጫ አውጥተዋል። የኢትዮጵያ መንግስትና የረዳይ ድርጅቶች ለጎርፍ ተጎጂዎች ሰብአዊ ድጋፍ እያቀረቡ እንደሆነ በጋራ መግለጫቸው ጠቅሰው፣ ይሁንና ከችግሩ ስፋት አንጻር እየቀረበ ያለው የሰብአዊ ድጋፍ ከሚያስፈልገው እጅግ ጥቂቱ ብቻ ነው ብለዋል። ለአብነትም አንድ ሚሊዮን የጎርፍ ተጎጂዎችና በቅርቡም የተፈናቀሉ አምስት መቶ ሺህ ነዋሪዎች ላሉበት የሶማሌ ክልል የተሰጠ እርዳታ የደረሰው ለአስር በመቶዎቹ ብቻ በመሆኑ በቂ እንዳልሆነ አመልክተዋል። በተራዘመ ድርቅ የተጎዳው የክልሉ አርብቶ አደር ሳያገግም ገና ያጋጠመው የጎርፍ ሙላት ችግሩን አባብሶታል ብለዋል። ከሀገሪቱ 12 ክልሎች ሰባቱ ማለት ነው የሶማሌ፣ ጋምቤላ፣ ደቡብ ምዕራብ ኢትዮጵያ፣ ኦሮሚያ፣ አፋርና ሲዳማ ተጎጂ በሆኑበት የዘንድሮ ጎርፍ በአጠቃላይ 23 ዞኖችና 85 ወረዳዎችን ሲያጠቃ ከተጎጂዎቹ 80 በመቶዎቹ በሶማሌ ክልል እንደሚገኙ በመግለጫው ላይ ተመልክቷል። በጉዳዩ ላይ አስተያየታቸው ነው የጠየቅናቸው የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ አቶ አብዱል ፈታ አህመድ በክልሉ መንግስት በፌዴራል መንግስትና በዓለም አቀፍ የረድኤት ድርጅቶች ድጋፍ የጎርፍ ሙላ ተጎጂዎችን ለመደገፍ ጥረት እንደሚደረግ ገልጸው የአቅሙ ውስንነትና የመንገድ ብልሽት ግን እንደፈተናቸው አመልክተዋል። ጉዳት የደረሱ ስጋት ሁሉም በመቶ ፐርሰንት ድጋፍ ደርሷል ማለት አንችልም። በፐርሰንቴጅ ስናይ ከአስር ፐርሰንት ነው መጀመሪያ ያለንበት ሪሶርስ ሸፈን አድርገን ከሳ በኋላ ደግሞ የፌዴራል ድጋፍና የመንግስት ያለን ልጆች ድጋፍ ስደማምራቸው እስከ ሰላሳ አርባ ድረስ ይመጣል አሁን ድጋፍ የምንሰጥበት አለ ግን ጉዳት የደረሱበት ህዝብ እና ያለው ሪሶርስ አይመጣጥ ነው እና ተጨማሪ ሪሶርስ ከፌደራል መንግስትም ድጋፍ እንጠብቃል ድጋፍ አድርጎን ነበር አሁንም እየጠብቀን ነው የፌደራል የአደጋ ስጋት ስራ አምራር ኮሚሽነሩ አምባሳደር ሽፈራው ተክለ ማርያም እና የተመድ የሰብአዊ ረደት ማስተባበሪያ ኢትዮጵያ ኃላፊ ዶክተር ራሚዝ አላክባሮብ ተጎጂዎችን በአካል ተገኝ መጎብኘታቸው ተፈላጊውን ድጋፍ ያስገኛል የሚል ተስፋ እንዳሳደርባቸውም አቶ አብዱልፈታ ገልጸዋል። የሶማሌ ክልል የመንገድ ብልሽቱ የከፋባቸው አስር ወረዳዎች እንደሆኑ የሚናገሩት አቶ አብዱልፈታ ወደ እነዚህ ወረዳዎችን በጀልባና በሄሊኮፕተር ድጋፍ ለማድረስ እየተሞከረ እንደሆነና ከችግሩ ስፋት አኳያ ግን እርምጃውን እንደማይመጣጠን አስረድተዋል። የሶማሌ ክልል ሰባስስቴን ወረዳዎች ጎርፍ ተከስቶ እነሱ መሀል ሌሎቹ በአሁን በመረት ላይ መደረሰ ልምችል አስር ወረዳዎች ናቸው። አክሰስብሉት በጣም ከባድ የሆኑት እነስ አስር ወረዳዎች ከኢፍድሪ መከላከያ ሰራዊት ያገኘን ድጋፍ ሄሊኮፕተር ሁለት ሄሊኮፕተሮችና ከፌደራል አደጋ ስጋት ስራ አመራር ኮሚሽን የቤት ችልባዮች እና የክልሉ ክልል አደጋ ስጋት ስራ አመራር ቢሮ የገዛ ቤት ችልባዮች ሁለቱም ወንዝና ካላይ እየጠቀመ ነው። ከሁለት ሳምንታት ያህል ድጋፍ እየተካሄደ ነው። ድጋፍ ጥሩ እየሄደ ነው። ግን በተሰብስብ ጥረትና ትልቅ ድጋፍ ለመስጠት አየር ፕላን የችንበት ነገር ትንሽ ነው። ከሰላሳ ኪንታል በላይ አይችሉም። እሱ ነው አሁን ቻለንጅ የሚደረገው። በአሁኑ ሰዓት ከላይኛው ተፋሰስ የሚመጣ ደራሽ ጎርፍ እየቀነሰ ቢሆንም ፌርፌርና የሚን ወደ መሳሰሉ የታችኛው ተፋሰስ አካባቢዎች ግን ቀጣይነት እንደሚኖረው አቶ አብዱልፈታ አስጠንቅቀዋል። በጎርፉ ሰባ ዘጠኝ ሺ ሄክታር ማሳ እንደወደመ አቶ አብዱልፈታ አስታወቀው። እስካሁን የደረሰውን ጠቅላላ ጉዳት ለማጥናት የመከላከያ ባህር ኃይል ስምር የተሰጠት ጥናት እንደጀመረ ጠቁመዋል። በሶማሌ ክልል የተከሰተው ድርቅ አሁን ባለው አቅም ምላሽ ሊያገኝ እንደማይችል ያስታወቀው የፌዴራል መንግስቱና የተባበሩት መንግስታት ድርጅት የጋራ መግለጫ ችግሩን የሚመጥን ምላሽ ለመስጠት አፋጣኝ ድጋፍ ማሰባሰብ እንደሚያስፈልጋል ያሳስበዋል። በዚህም የለደራሽ እርዳታ ፍላጎትን ተደራሽ ማድረግ ብቻ ሳይሆን ተጎጂዎችን በዘላቂነት ለማቋቋም እና ከመሰል የአየር ንብረት ለውጥ ጉዳቶች ተጋላጭነቱ የቀነሰ ማህበረሰብ ለመገንባት የሚያስችሉ ስራዎች መስራት እንደሚገባ የጋራ መግለጫው በአጽንኦት አመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እንባ ጠባቂ ተቋም በግሉ ዘርፍ ምርመራ ሊጀምር ነው። የኢትዮጵያ ሕዝብ እንባጠባቂ ተቋም በግሉ ዘርፍ የሚፈጸሙ አስተዳደራዊ በደሎችን መመርመር ሊጀምር መሆኑን አስታወቀም። የተቋሙ ዋና እንባጠባቂ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከሳምንት በፊት በተወካዮች ምክር ቤት ተሻሽሎ በጸደቀው አዋጅ መሰረት ተቋማቸው በግሉ ዘርፍ ያሉትን የመልካም አስተዳደር ችግሮችን የመመርመር ስልጣን እንደሰጠው ተናግረዋል። ይህን ተከትሎ መስሪያ ቤታቸው አቤቱታዎችን መቀበል መጀመሩን የገለጹት ዶክተር እንዳለ የምርመራ ስራችን በአምራች ኢንዱስትሪ ላይ ያተኩራልን ብለዋል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየት ሰጠው የኢትዮጵያ ሰራተኞች ማኅበራት ኮንፌዴሬሽን በበኩሉ በግሉ ዘርፍ ልዩ ልዩ የመብት ጥሰቶች እንደሚፈጸሙ ገልጾ ለእንባ ጠባቂ ተቋሙ የሰጠው ስልጣን ችግሩን ለመታገል ያስችላል ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አለው። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በዓለም አቀፍ ድንጋጌዎች መሰረት እንዲህ አይነት ተቋማት ለሁሉም ዜጎች ተደራሽ መሆን እንዳለባቸው ተናግረዋል። እሳቸው የሚመሩት መስሪያ ቤት በአዋጅ የተሰጠው ስልጣን ግን የመንግስት አካላት የሚያደርሱትን አስተዳደራዊ በደል መመርመር ላይ ያተኮረ እንደነበር ገልጿል። የሕዝብ ተወካዮች ምክር ቤት ከሳምንት በፊት ያጸደቀው የተሻሻለው አዋጅ ደግሞ የተቋሙ የስልጣን ወሰን ማስፋቱን አመልክቷል በተመረጡ የግል ተቋማት ላይ የሚደርሱ አስተዳደራዊ በደሎችን መርምረን የመፍትሄ ሀሳብ እንሰጥ ነው የተሰጠን ስልጣን ከዚህ በፊት በመንግስት አስፈጻሚ አካል የነበረው አሁን የመንግስት አስፈጻሚ አካላት ሲደመር በግል ተቋማት የሚደርሱ የአስተዳደራዊ በደሎችን ማለት ስለዚህ የስልጣን ወሰናችን አድጓል ማለት ነው ቀደም ሲል በአመት ከአርባ ሺህ እስከ ስልሳ ሺህ ዜጎች ከሚያቀርቧቸው አቤቱታዎች ውስጥ ግማሽ ያህሉ በግሉ ዘርፍና መንግስታዊ ካልሆኑ ተቋማት የሚመጡ ነበሩ ያሉት ዶክተር እንዳለ፣ ነገር ግን የስልጣን ወሰናችን ስለማይፈቅድልን እነሱን አንመረምርም ነበር ብለዋል። አሁን ግን ተቋማቸው ይህን ምርመራ እንደሚጀምር ተናግረዋል። አሁን አቤታዎችን እየተቀበልን ነው። ወደ ድርጊት የምንገባው ልክ ነጋሪት ጋዜጣ ላይ ከታተመ በኋላ ነው። እስካሁን ባለው አጠቃላይ ልምድ መሰረት አዋጁ በታወጀ ከአስራ አምስት ቀን እስከ አንድ ወሩ ባለ ጊዜ ውስጥ ነጋሪት ጋዜጣ ላይ ይወጣል። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የኢንዱስትሪ ግንኙነትና ማህበራት ማደራጃ ኃላፊ አቶ ድሪብሳ ለገሰ ተቋሙ ይህን ስልጣን ማግኘቱ ለስራችን አጋዥ ይሆናል ይላሉ በጋራ ተቀናጅተን በሰራተኞቹ ላይ የሚደርሰውን በደልን አቤቱታንና ሮሮን ለማስተናገድ ትልቅ አጋዥ ኃይላችን ነው ብለን ነው የምንገምትና ደስተኞች ነበር። በተለይም በግሉ ዘርፍ ከሰራተኞች የመደራጀት መብት አለመከበር ጋር ተያይዘው የሚነሱ ቅሬታዎችን ለመፍታት ኮንፌዴሬሽኑ ከእንግዲህ ከእንባ ጠባቂ ተቋሙ ጋር አብሮ እንደሚሰራ አቶ ድሪብሳ ገልጸዋል። በአሁኑ ጊዜ እጅግ በጣም አሳዛኝ በሆነ በሀገራችን የሰራተኞች በነፃ የመደራጀትና የመደራደር ሕገ መንግስታዊ መብት ነው። ሰራተኛው በማህበር ሲደራጅ የሰራተኛ ማህበራት አመራሮች በተደራጁ በማግስቱ ከስራ የሚወገዱበት ማህበራዊ ህይወታቸው ራሱ የሚመሰቃቀልበት ሁኔታ ነው እየተፈጠረ ያለው። እና እንዲህ አይነቶቹ ነገሮችን በሚያጋጥሙን ጊዜ የተቻለውን ያክል ከሚመለከተው አካል ጥረት እናደርጋለን። ከዛ ባሻገር ግን ከነሱ ጋር በመቀናጀት መሰራት የሚገባቸውን ስራዎችን አብረን ተቀናጅተን የምንሰራበት ሁኔታዎች እንፈጥራለን ብለን እያሰብን ያለ ነው። ዶክተር እንዳለ ደግሞ ተቋሙ የሚያደርገው ምርመራ በአምራች ኢንዱስትሪው ላይ እንደሚያተኩር ተናግረዋል። ኢንዱስትሪ ፓርኮች ውስጥ በርካታ ኢንዱስትሪዎች አሉ። የማምረቻ ማኑፋክቸሪንግ ኢንዱስትሪ የምንላቸው ማለት ነው እና እነዚህ ጋር አንደኛ ከደሞዝ ጋር ተያይዞ የሚመጡ አቤታዎች አሉ። ሁለተኛ ያለምንም ቅድመ ሁኔታ ከስራ የማሰናበት ሁኔታዎች ይኖራሉ። በተመሳሳይ የስራ ላይ ጉዳት ደርሷቸው በቂ ካሳና ህክምና ሳይደረግላቸው የሚሰናበት ሰራተኞች አሉ። ሁለተኛ የአበባ እርሻዎች በየቦታው አሉ። እነዚህ እንደዚህ ተቋማት ላይ ትኩረት እናደርጋለን። እንደ አጠቃላይ ግን በርካታ ሰራተኞች ያሉባቸው የማምረት ወይንም የማኑፋክቸሪንግ ኢንዱስትሪዎች ላይ ትኩረት አድርገን እንሰራለን። ለህዝብ እንባ ጠባቂ ተቋም በመንግስት አካላትና በግሉ ዘርፍ የሚፈጸሙ አስተዳደራዊ በደሎችን ለመመርመር ስልጣን የሰጠው አዋጅ የወጣው በ1992 ዓ ም ሲሆን ዘንድሮ ለሁለተኛ ጊዜ መሻሻሉን ዶክተር እንዳለ አውስተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በድጋሚ ለሚያደርጉት የ2024 ምርጫ ዘመቻ ትናንት ረቡዕ በዴንቨር ግዛት ኮሎራዶ ተገኝተዋል። ባይዶኖሚክስ የሰኞ የምጣኔ ሀብት አጀንዳቸውን አሜሪካን እንደገና ታላቅ እናደርጋታለን ከሚሉት ማጋ ሪፐብሊካን ተብለው ከሚጠሩት ጋር በማነጻጸር ስለ ኢኮኖሚ ራዕያቸው ተናግረዋል። የዋይት ሃውስ የቪኦኤ ቢሮ ኃላፊ ፓቲስ ውዳክስዋ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። እንደ ኤውሮፓ አቆጣጠር የ2022 የዋጋ ግሽበት ቅነሳ ሕግ የፕሬዝደንት ጆ ባይደን ንጹህ የተፈጥሮ ኃይል ለማፋጠን የወጣ የአየር ንብረት ሕግ ነው። ትናንት ረቡ የ2024ቱን ድጋሚ ምርጫ ዘመቻቸውን አስመልክተው ሲናገሩ ስለ ሕጉ ተገቢነት እና ስለ ሌሎች የታችኛውን የሕብረተሰብ ክፍልና የመካከለኛው መደብ ክፍልን ኢኮኖሚ ያሳድጋል ያሉትን የባይዶኖሚክስን ራእይ የሚደግፉ ፖሊሲዎቻቸውን ተከላክለዋል። የእሳቸው ኢላማ አሜሪካን እንደገና ታላቅ እናደርጋታለን የሚለውን አጀንዳ የሚደግፉ የቀድሞ ፕሬዚደንት ዶናልድ ትራምፕ የማጋ ሪፐብሊካኖች ናቸው። የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን፣ ዶናልድ ትራምፕና የማጋ ሪፐብሊካኖች እዚህ ምክር ቤት ውስጥ ከፍተኛ የሀብት ደረጃ ላይ ላሉት ትልቅ የግብር ቅነሳዎችን ለማስጠበቅ ቁርጠኛ ናቸው ስለዚህ ሰዎችን በትምህርት በጤና እንክብካቤ ወይም በማንኛውም መንገድ የሚረዳ መዋለ ንዋይን መቃወማቸውን ይቀጥላሉ። ባይደን ንግግራቸውን ያሰሙት ኮሎራዶ ፔብሎ ውስጥ በዓለም ትልቁ የነፋስ ኃይል ማመንጫ በሆነው ሲ ዊንድ በተባለው ድርጅት ነው። ድርጅቱ አዲስ በተመደበለት የሁለት መቶ ሚሊዮን ዶላር በጀት ተቋሙን በማስፋፋት ላይ ነው። ራሳቸውን የማጋ ሪፐብሊካን አድርገው የሚቆጥሩት የፔብሎ ተወካይዋ የምክር ቤት አባል ላውረን ቦበርት ህጉን በመቃወም ድምጽ ሰጥተዋል። ግብር ከፋዩን በቢሊዮኖችና በቢሊዮኖች የሚቆጠር ዶላር እየከፈለ እኔ ኮሎራዶ ውስጥ የመወክለውን ህዝብ እየጎዳ ነው። ባይደን የኢኮኖሚ ፖሊሲያቸው ውድቀትን እንዳስቀረ የዋጋ ንረት እንዲቀንስ ማድረጉንና የኢኮኖሚ እድገትንና የስራ እድልን እንዳሳደገው ተናግረዋል። ብዙዎቹ የምጣኔ ሀብት ባለሙያዎች ፖሊሲዎቹ በማክሮ ደረጃ ስኬታማ መሆናቸውን ይስማማሉ። በቅርቡ በጋሉፕ በተሰበሰበ የህዝብ አስተያየት መሰረት የባይደንን ኢኮኖሚ አያያዝ የሚደግፉ አሜሪካውያን ግን 32 ከመቶ ብቻ ናቸው። የሁለትዮሽ ፖሊሲ ማዕከል ተቀዳሚ ምክትል ፕሬዚደንት ንት ዊልያም ሃግላንድ ስለዚሁ ይናገራሉ። የአሜሪካ ህዝብ አሁንም ትንሽ ብሶት አለበት። በኮቪድ ጊዜ ከነበረው በጣም አስከፊ ሁኔታ ገና ሙሉ በሙሉ አላገገመም። ከፍተኛ ዋጋ ግሽበት፣ የሥራ ደህንነት ማጣት አሁንም አለም። ሪፐብሊካኖች ይህን የህዝቡን ቅሬታ ለመጠቀም ጓጉተዋል። በህግ መወሰኛው ምክር ቤት የሪፐብሊካኖቹ መሪ ሴኔተር ሚሽ መካነል ትናንት ረቡ በሰጡት መግለጫ ይህን ብለዋል፣ በሚሊዮን ለሚቆጠሩ ቤተሰቦች ባይዶኖሚክስ የከፍተኛ ዋጋዎች፣ የደሞዝ ክፍያ መቀነስና የዝቅተኛ ኑሮ የሚስጥር ኮድ ነው። የሚቀጥለው አመት የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እንደ ሮፓ አቆጣጠር በህዳር አራት ሁለት ሺ ሀያ አራት ይካሄዳል። የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪና የውጭ ጉዳይ ሚኒስትር ሄነሪ ክሴንጀር አረፉ። በቀድሞ ፕሬዚዳንት ሪቻርድ ኒክሰን ዘመነ መንግሥት ከነበራቸው ኃላፊነት ከተሰናበቱም በኋላ በዓለም አቀፍ ደረጃ ተጽዕኖቸው የቀጠለው ኪሴንጀር በመኖሪያቸው በኪኒቲከት ግዛት ያረፉት በ100 ዓመታቸው ነው። ዜና ረፍታቸው የተናገረው የአማካሪ ተቋማቸው ሲሆን የልፈታቸው ምክንያት ግን አልተገለጸም። የአሜሪካ ድምፅ ዋና ዲፕሎማሲያዊ ጉዳዮች ዋና ዘጋቢ ሲንዲ ሴን ባጠናቀራችው ዘገባ እኒህን አወዛጋቢና እጅግ ስመጥር የአሜሪካ የፖለቲካ መሪ ህይወትና ትተውት ያለፉትን ቅርስ ትዳስሳለች። ቆንጅታ የት አቀርቧለች። በትውልድ ስማቸው ሃይንዝ አልፍሬድ ኪሲንጀር ሄንሪ ኪሲንጀር እንደ አውሮፓውያን የዘመን አቆጣጠር በ1923 ዓ.ም ግንቦት 27 ቀን ጀርመን ፉርት ከተማ ላይ ነው የተወለዱት። እንደ አውሮፓውያን የዘመን አቆጣጠር በ1938 እሳቸውና የአይሁድ እምነት ተከታዩ ቤተሰባቸው ናዚዎችን ሸሽተው ወደ ዩናይትድ ስቴትስ ተሰደዱ። በሁለተኛው የዓለም ጦርነት የዩናይትድ ስቴትስ የጦር ሰራዊትን ተቀላቀሉ። ኪሲንጀር ከዚያም ሃርቫርድ ዩኒቨርሲቲ ገብተው ከተማሩ በኋላ በዚያው ዩኒቨርሲቲ መምህር ሆኑ። በ1969 የወቅቱ ፕሬዚደንት ሪቻርድ ኒክሰን ኪሲንጀርን የብሔራዊ ጸጥታ አማካሪያቸው አድርገው ከሾሟቸው በኋላ አስከትለው የውጭ ጉዳይ ሚኒስትርነቱን ጨመሩላቸው። በዚህም ኪሲንጀር ሁለቱንም ስልጣኖች ደርበው በመያዝ የመጀመሪያ ሰው ሆነዋል። የውጭ ፖሊሲ ከግብረገባዊ ይልቅ በተጨባጭ ስራ ላይ ሊውሉ በሚችሉ ውሳኔዎች ላይ መመስረት አለበት በሚለው አቋማቸው፣ በሚያቀነቅኑት ሪል ፖሊቲክ በሚባለው አመለካከታቸው ይታወቁ ነበር ኪሲንጀር ኤረን ዴቪድ ሚለር በበርካታ የሪፐብሊካንና የዲሞክራት አስተዳደሮች በተደራዳሪነት አገልግለዋል። ከሄንሪ ኪስንጀር ጋር ግን አልሰሩም። ሂዝ ዲትራክተርስ ዊል ነቃፊዎቻቸው ክፉ ጨካኝ ሰው ናቸው ብለው ይከራከራሉ። በካምቦዲያ በካምቦዲያና ላኦስ በሰባዎቹ መጀመሪያ ዓመታት ባንግላዴሽን በሚመለከት በነበሯቸው ፖሊሲዎች በጦር ወንጀለኝነት ተጠያቂ መደረግ ያለባቸው ሰው ናቸው ብለው የሚከራከሩም አሉ። ይሄ ሌሎቹንም አሜሪካውያን መሪዎችን ሊመለከት የሚችል ነው። ያም ሆነ ይህ ኪሲንጀር ዲፕሎማሲን በሚመለከት ልዩ ተፅዕኖ የነበራቸው ሰው መሆናቸው ሀቅ ነው። ኪሲንጀር ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ1969 ዓመተ ምህረት በካምቦዲያና በላኦስ ላይ ስላካሄደችውና የቬትናሙን ጦርነት ስላቀጣጠለው የአየር ድብደባ ለዩናይትድ ስቴትስ ምክር ቤት ሳይገልጹ ቀርተዋል። ያም ቢሆን ጦርነቱ እንዲቆም በተደጋጋሚ ከሰሜን ቬትናሙ ከለዱክ ቶ ጋር የተገናኙ ድርድር ያካሄዱ ሲሆን በዚህም ሁለቱም በ1973 የኖቤል የሰላም ሽልማትን ለማሸነፍ በቅተዋል። ለዱክ ቶ ግን ሽልማቱን ለመቀበል ፈቃደኛ አልነበሩም። ኪሲንጀር በ1972 ከቻይና ጋር በመነጋገር የወቅቱ ፕሬዚደንት ሪቻርድ ኒክሰን ኮሚኒስቲቱን ሀገር በመጎብኘት ከሊቀመንበር ማኦ ዜዶን ጋር እንዲገናኙ አመቻቹ። እናም ኒክሰን ያቺን ሀገር የጎበኙ የመጀመሪያ የአሜሪካ ፕሬዚደንት ሆኑ። ይህ ከሄንሪ ኪሲንጀር ዋና ዋና ክንዋኔዎች አንዱ ቢሆንም በማሳቹሴትስ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ተባባሪ ፕሮፌሰሩ ጄረድ ሃይንዝ ግን የተለየ አመለካከት ነው ያላቸው። ኪሲንጀርን ራሳቸውን ማስተዋወቅ ላይ በጣም ጎበዝ ነበሩ ይሏቸዋል። በተከታታይ በመመላለስ ያካሄዱት በነበረው የዲፕሎማሲ አሰራራቸው የዲፕሎማሲን ጽንሰ ሀሳብ ቀይረውታል። ትልቅ ትኩረት የሚሰጠው ጉዳይ አድርገዋል። ደስ የሚልና የሚስብ ነገር አድርገውታል ማለትም ይቻላል። ስለዚህም ያ ስመ ጥር የውጭ ፖሊሲ ሰው አድርጓቸዋል። ያን ስማቸውን ገለጥ ገለጥ አድርገን ውስጡን ከተመለከትን ግን ያላቸው የውጭ ፖሊሲ ታሪካቸው ዩናይትድ ስቴትስን ይህ ነው በሚባል ደረጃ የጠቀመ እንዳልነበረ እናያለን። ሄንሪ ኪሲንጀር ከፕሬዚደንት ኒክሰን በኋላ የተከተሉትን ፕሬዚደንቶች በሙሉ፣ ፕሬዚደንት ባይደንንም ጭምር ሁሉንም አማክረዋል። ባይደን ግን ወደ ዋይት ሀውስ ጽህፈት ቤታቸው ወደ ኦቫል ኦፊስ ጋብዘዋቸው አያውቁም። የአሜሪካ ካቶሊክ ዩኒቨርሲቲው የታሪክ ፕሮፌሰር ማይክል ክሪሜጅ ኪሲንጀር ለዓመታት በዘለቀው ተጽዕኖ ፈጣሪነታቸው ወደር እንደሌላቸው ይናገሩላቸዋል። ያን ይበሉ እንጂ ታዲያ ሪል ፖሊቲክ የተባለው እሴቶችን የማያገናዝብ ሙሉ በሙሉ ጥቅም ተኮር የሆነው የኪሲንጀር ፍልስፍና በአሜሪካ የውጭ ፖሊሲ ገኖ ዋናውን ቦታ ተቀዳጅቷል ብለው እንደማያምኑ ነው የሚያስረዱት። I think that. ትልቁ የአሜሪካ የውጭ ፖሊሲ ጉልበት ለዘብተኛ ዓለም አቀፋዊነት ወይም ዊልሰናዊነት የሚባለው መሆኑን እሳቸው ራሳቸውን በሚገባ የሚረዱት ይመስለኛል። ስሙ የተወሰደው ከፕሬዚደንት ውድሮው ዊልሰን ነው። ሊግ ኦፍ ኔሽንስን የመሰረቱትና ዓለምን ለዲሞክራሲ ምቹ እናደርጋት በሚል መርሆ በአንደኛው የዓለም ጦርነት የተዋጉት ፕሬዚደንት ዊልሰን ነበሩ። በእርግጥም ዋናው የአሜሪካ የውጭ ፖሊሲ ባህል እሱ ነው። ኪሲንጀር ደግሞ ያንን ይቃወሙ ነበር። ከዚያ አኳያ ሲታይ ታዲያ የእሳቸው አመለካከት በምንም መልኩ አሸናፊ የነበረ አይመስለኝም። ኪሲንጀር አምናም ማለት እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ.ም ዩክሬን ሩሲያ ወረራዋን ታቆምላት ዘንድ ግዛቷን ቆርሳ ለመስጠት መዘጋጀት ይኖርባታል የሚል ነገር መናገራቸው ተጨማሪ ውዝግብ አስነስቶ እንደነበረ አይዘነጋም። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የዩናይትድ ስቴትስ መንግሥት የሚከተለውን ፖሊሲ አስመልክቶ ዛሬ ምስክርነት ቃል አዳምጧል። ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክሊማን ሲሆኑ በኢትዮጵያ በሚታየው የፖለቲካ የደህንነት ኢኮኖሚያዊና ሌሎች ተያያዥ ጉዳዮች ዙሪያ አሜሪካ ያላትን አቋም አብራርተዋል። በምክር ቤቱ ተገኝታ ሂደቱን የተከታተለችው ባልደረባዊ ስመኝሽ የቆየ በቀጥታ መስመር ላይ ትገኛለች። አሁን ዋሽንግተን ላይ ከቀኑ 7 ሰዓት ከ38 ነው። ስመኝሽ እንደምን ውለሻል? እንደምን ዋልክ አስማማው። በኢትዮጵያ ያሉ አድማጮችና ተመልካቾቻችን ደግሞ እንደምን አመሻችሁ። ጥሩ። ዛሬ በምክር ቤቱ ኢትዮጵያ ተስፋ ወይስ መከራ በሚል ርዕስ የዩናይትድ ስቴትስ ፖሊሲ አካሄድ ላይ ያተኮረው እማኝነት ምን ላይ ያተኮረ ነበረ? አስማማው፣ እንግዲህ የዛሬው የእማኝነት ቃል በዋናነት ያተኮረው በሰሜን ኢትዮጵያ ሲካሄድ የነበረውን አስፋፊ ጦርነት ያስቆመው የሰላም ስምምነት አፈጻጸም፣ በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች ሌሎች ተያያዥ ኢኮኖሚ ጉዳዮች እና በተለይ ደግሞ ኢትዮጵያ ከዩናይትድ ስቴትስ እና ሌሎች እንደ ቻይና እና ሩሲያ ከመሳሰሉ የአገራት ጋር ያላት ግንኙነት ላይ ነው። ቀደም ሲል እንደጠቀስከው በምክር ቤቱ ቀርበው ቃላቸውን የሰጡት የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር እና የዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤቴማን ናቸው። እንግዲህ ማይክ ሀመር ለምክር ቤቱ እንዳስረዱት የባይደንና ሀሪስ አስተዳደር በዋነነት ያተኮረው በሰሜን ኢትዮጵያ የተካሄደውን ግጭት ያስቆመው በኢትዮጵያና በህወሓት መካከል የተደረሰው የሰላም ስምምነት አፈጣጠም ላይ መሆኑን ገልጸዋል። በዚህም ምክንያት በጦርነቱ መቆሙንና በትግራይ ክልል ውስጥ ይፈጸሙ የነበሩ አስከፊ የሰብአዊ መብት ጥሰቶች መቀነታቸውን አመልክተዋል። ሆኖም ግን የኤርትራ ወታደሮች አሁንም በኢትዮጵያ ውስጥ የሚገኙ በመሆናቸው ከዛም በተጨማሪ ደግሞ የይገባኛል ጥያቄ የሚነሳባቸው አካባቢዎች አሁንም መፍትሄ አለማግኘታቸው የሰላም ስምምነቱን አፈጻጸም እንዳጓተተው ገልጸዋል። ከዛ ጎን ለጎን ደግሞ የአሜሪካ መንግስት በአማራ ክልል እና በኦሮሚያ ክልሎች የሚፈጸሙ የመብት ጥሰቶች፣ ግጭቶች እንደሚያሳስቡት ገልጸዋል። እነዚህን ግጭቶች በተመሳሳይ መልኩ በንግግርና በድርድር እንዲፈቱ ጠይቀዋል። ለዚህም እንደ ማሳያነት የአሜሪካ መንግስት ለዛ እንደሚሰራ ጠቁሟል። እንደ ማሳያነትም የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በቅርቡ በዳሬ ሰላም ባካሄዱት ድርድር ላይ የአሜሪካ መንግስትን ወክለው በታዛቢነት መገኘታቸውን ጠቅሰው ሰላማዊ መፍትሄዎች ሊገኙ የሚችሉባቸው ፍንጮች እንዳሉ እምነት እንዳላቸው ተናግረዋል። ከዛም በተጨማሪ ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በፋኖ እና በኢትዮጵያ መንግስት መካከል የሚካሄደው በአማራ ክልል የሚካሄደው ግጭትም በተመሳሳይ መልኩ በድርድርና በንግግር እንዲፈታ የአሜሪካ መንግስት ግፊት ማድረጉን ጠቁመዋል። የአሜሪካ የምክር ቤቱ አባላት በተለይ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ወደብ ያስፈልጋታል በሚል ከቅርብ ጊዜያት ወዲህ ያደረጓቸው ንግግሮች በቀጠናው አዲስ ግጭት እንዳይፈጠር ያሰጋል የሚል ሀሳብ አንጸባርቀዋል። በዚህ ጉዳይ ላይ የአሜሪካ አቋም ምንድን ነው በሚል ነው የቀረበው። አስማማ፣ እንዳልከው የንዑስ ኮሚቴው ሊቀመንበር የሆኑት እንደራሴ ጆን ጄምስ እና በካሊፎርኒያ ግዛት የመጡት ደግሞ የምክር ቤቱ አባል በብራድ ሴልማን ናቸው። በዚህ በጠቅላይ ሚኒስትሩ ንግግር ዙሪያ ጠበቅ ያለ ጥያቄ ያነሱት እንግዲህ አምባሳደር ሀመር በሰጡት ምላሽ ይሄ የጠቅላይ ሚኒስትሩ ንግግር አሜሪካን ብቻ ሳይሆን ሌሎች በርካታ ሀገራትንም እንዳሳሰበ ጠቁመዋል። ሆኖም ግን ጠቅላይ ሚኒስትሩ ለህዝብ የባህር በረ ጥያቄን በዲፕሎማሲያዊና በሰላማዊ መንገድ እንደሆነ የሚጠይቁት ድጋሚ መግለጻቸውን አመልክተዋል። ስለዚህ ኢትዮጵያ አሁን እያስተናገደቻቸው ካላቻቸው በርካታ ግጭቶች አንጻር በተለይ ደግሞ ኢትዮጵያ ተጨማሪ ጦርነት የማያስፈልጋት በመሆኑ አሜሪካ በዚህ ዙሪያ ያላት አቋም ይሄ መሆኑን ጠቅሰዋል። በሌላ በኩል በአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤዲ በቅርቡ አቋርጦት የነበረው እርዳታ እንደሚጀምር ተነግሯል እና በዚህ ጉዳይ ከምክር ቤቱ አባላት የተነሱ ጥያቄዎች ነበሩ። አው አስማማው ይሄኛውን በተለይ በስፋት የተነሳ ጉዳይ ነው በምክር ቤቱ። በዚህ ዙሪያ የምስክርነት ቃላቸውን የሰጡት ቀደም ሲል የጠቀስናቸው ናቸው፣ የዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ቴይለር ቤትልማን ናቸው። እሳቸው እንዳሉት ተቋርጦ የነበረው የምግብ እርዳታ የቀጠለው የኢትዮጵያ መንግስት በስርጭቱ ሂደት እና በቁጥጥሩ ላይ ለውጦች ለማድረግ ከተስማማ በኋላ ነው። እንደ ምሳሌ የሚያነሱት ለምሳሌ ኢትዮጵያ ውስጥ የሚገኙ መጋዘኖች እና ሌሎች የስርጭት ሂደቶች በአጋር ድርጅቶች እንዲተዳደር የኢትዮጵያ መንግስት መፍቀዱን፣ ከዛም በተጨማሪ እንደ ወፍጮች የመሳሰሉ ሌሎች ሂደቶችም እንዲሁም እነዚህ ላይ ክትትል እንዲደረግ መፍቀዱን አመልክተዋል። ስለዚህ ይህ ስምምነት ለአንድ ዓመት በስራ ላይ ከዋለ በኋላ የዚህ ስምምነት ውጤት አይቶ ከዚህ በኋላ የሚደረጉ ሌሎች የእርዳታ ስርጭቶች በዛ መሰረት እንደሚፈጸሙ ነው የጠቀሱት። እንግዲህ አስማማው ከእነዚህ ጉዳዮች በተጨማሪ የእማኝነት ቃላቸውን እንዲሰጡ የተጠየቁት በተለያዩ ለምሳሌ የሽግግር ፍትህ ጉዳይ ላይ በተጠያቂነት በተለይ በሰሜን ኢትዮጵያ ከነበረው ጦርነት ጋር ተያይዞ የተፈጸሙ የመብት ጥሰቶችን የፈጸሙ ግለሰቦች ለፍትህ በሚቀርቡበት ጉዳይ ላይ እንዲሁም ደግሞ እንደ ብራዚል፣ ሩሲያ እና ቻይና የመሳሰሉ ሀገሮች የሚገኙበት ብሪክስን ኢትዮጵያ የመቀላቀሏ ጉዳይ ላይ እነዚህና ሌሎች ተያዥ የኢኮኖሚና ጉዳዮች ላይ ተነሰው ጥያቄ ተጠይቀዋል። እነዚህ ምስክሮችን ቃላቸውን ሰጥተዋል። እነዚህም ሀሳቦች እንግዲህ አጠቃልዬ በእሁድ ምሽት ዝግጅታችን ሰፋ ያለ ዘገባ ይዤ ይመለሳለሁ። ስመኝሽ የቆየ በቀጥታ መስመር ላይ ተገኝተች ለሰጠሽን መረጃ በጣም እናመሰግናለን። አድማጮቻችን ቀሪ የአሜሪካ ድምፅ ዝግጅቶች ይቀጥላሉ። አድማጮቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የሀሙስ ምሽት ዝግጅታችን እንደቀጠለ ነው አሁን የምሽቱ የመጀመሪያ አጋማሽ አጠናቀን ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን የሁለተኛው አጋማሽ የመጀመሪያ ቅንብራችን በአማራ ክልል በሚገኙ ተፈናቃዮች በሀገራዊ ምክክል ሂደቱ መሳተፍ እንዲችሉ መጠየቃቸውን ይመለከታል በኢትዮጵያ እየተስፋፉ ባሉ ግጭቶች ምክንያት ለዘመናት ከኖሩበት ቀሄ የተፈናቀሉ ዜጎች በአገራቸው በአገራዊ ምክክር ሂደቱ እንዲሳተፉ ምቹ ሁኔታ እንዲፈጠርላቸው ኮሚሽኑን ጠየቁ። በአሁኑ ወቅት በአማራ ክልል የሚገኙ ተፈናቃዮች ለአሜሪካ ድምፅ እንደተናገሩት በክልላዊ ደረጃ በሚደርሰው ስብሰባ እና በብሔራዊ መልአተ ጉባኤ ላይ ተወካዮቻቸው እንዲሳተፉና መሰረታዊ ያሏቸውን አጀንዳዎች ለማቅረብ እንዲጋበዙ ጠይቀዋል። በሁሉም ክልሎች ያሉት ተፈናቃዮች በሀገራዊ ምክክሩ እንዲሳተፉ እየተደረገ እንደሆነ የተናገሩት የኮሚሽኑ አባል ዶክተር ዮናስ አዳዬ በአማራና በትግራይ ክልሎች ያሉ የጸጥታ ሁኔታ ተሳታፊዎቹን እና ቁልፍ ሀገር አቀፍ አጀንዳዎችን የመለየቱ የመጀመሪያ ምክክር እንዳያደርጉ እንቅፋት እንደፈጠረባቸውም አመላክተዋል። በኢትዮጵያ በሁሉም ክልሎች ከ4.3 ሚሊዮን በላይ ተፈናቃይ እንደሚገኝ ዓለም አቀፉ የፍልሰት ድርጅት አይኦኤም በቅርቡ ማስታወቁም ይታወሳል። አስቴር ምስጋናው ዝርዝር አላት። በአሁኑ ወቅት በሰሜን ወሎ ዞን በጃራ መጠለያ ጣቢያ የሚገኙት የ49 ዓመቱ ጎልማሳ ሰው አቶ መሐመድ ሁሴን ተወልደው ካደጉበት የኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ በ2014 ዓ.ም ከሰባት ልጆቻቸው ጋር ሀብት ንብረታቸውን ጥለው እንደተፈናቀሉ ያስታውሳሉ። በኢትዮጵያ ሀገራዊ የምክክር ኮሚሽን በሚመራው እና ሁሉን አሳታፊ እንደሆነ በተገለጸው ብሔራዊ የውይይት መድረክ ላይ የተፈናቃዮች ተወካዮች እንዲሳተፉና ጥያቄያቸውን ለማቅረብ ይችላል ሉ ዘንድ እድሉ እንደተመቻቸላቸው አቶ አህመድ ሁሴን ጠቅሰዋል። በሀገራዊ ኮሚሽኑ በግድያ እንደሰማነው ወራዲ ነው ምን አዳምጠው ችግር አለብኝ ያለው ሁሉ አላፊ አድርጎ በጽሑፍ አድርጎ ሀሳቡን ማቅረብ ይችላል ብሎ አስተላልፏል። ለዛ ግድያ ከእያንዳንዱ ወረዳ ተምዕራብ ወለጋ፣ ተምስራቅ ወለጋ፣ ተቄለም ወለጋ፣ ተወረ ጉድሩ መቶ ዛ አማራ ክልል የሰፈረው ስደተኛ እያንዳንዱ ካምፕ እንዲቀርብ መንግስት ማድረግ አለበት። አንዳንድ ሰው እንኳ ተወክሎ ይህንን ማስረዳት የሚችል አካል እንዲቀርብ መንገድ መፍጠር አለበት። ምን እድሉ ቢሰጣችሁ የምታነሱት አጀንዳዎች ምን ምን ናቸው? የምናነሰው አጀንዳ ኢትዮጵያ እንደ ኢትዮጵያ ይቀጥል ከተባለ እኛ እዛ ተመልሰን ለመኖር የመጀመሪያ የማንነታችን ጉዳይ አማራ ክልል አዊ ዞን ተብሎ ሌላ ስንት ዞን ስንት ብሔር ብሔረሰቦች እኮ ዞናቸውን የራሳቸውን አድርገው እየተዳደሩ ነው በክልሉ መንግስት። እኛ ፍትሐዊ የሆነ እዛ ክልል ተመልሰን እንድንኖር ሰላማችን እንዲከበር ደግሞ በእኩልነት እኛ ምነሱ ታንገፋ እነሱም እኛ እንዳይገፉ መኖር ይቻላል፣ ተችሏልም። ከኦሮሚያና ከሌሎች አጎራባሽ ክልሎች ተፈናቅለው በአሁኑ ሰዓት በአማራ ክልል በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከስድስት መቶ ሺህ በላይ ዜጎች እንደሚገኙ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። ከኦሮሚያ ክልል ቄለም ወለጋ ዞን ሰውየ ወረዳ ለአርባ ዓመታት እንደኖሩ የሚናገሩት አቶ ባየ ምልክት ለአርባ ዓመታት በኖሩበት ሰዮ ወረዳ በ39 ሄክታር መሬታቸው ላይ ልዩ ልዩ ሰብሎችን አትክልቶችንና ፍራፍሬዎችን እያለሙ ይተዳደሩ እንደነበር ያወሳሉ። በዚህም ትጋታቸው በአካባቢው ግንባር ቀደም አርሶ አደር ተብለው መቶ ስልሳ ካሬ የከተማ መሬት እንደተሸለሙ ይናገራሉ። ከዚህ በተጨማሪ የመኖሪያ ቤት መጋዘንና ውፍጮ ቤት ከፍተው ኑሯቸውን ይመሩ እንደነበርም ይናገራሉ ይሁን እና በ2012 ዓ ም በወረዳው በነበረው ግጭት ከሰባት ልጆቻቸው ጋር ወደ አማራ ክልል ተፈናቅለው በአሁኑ ወቅት በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው ህይወታቸውን በአስከፊ ችግር ውስጥ እየገፉ እንደሆነ አቶ ባዬ ነግረውናል። ተፈናቃዩ አርሶ አደር ታዲያ የሀገራዊ ምክክር ሂደቱ በአማራ ክልል የሚገኙ ተፈናቃዮችንም እንዲያሳትፍ ይጠይቃሉ። ይህንንም ሲያብራሩ አሁን ቀደም ለደረሰብን ግፍና በደል የጠፋ ንብረት የሞቱ ወንድሞቻችን፣ ጠፋ ንብረት፣ ቀያችን፣ ሁላችን የጠፋኛም እኛም በየቦታው እየተንከራተትን ያለንበት ነው። በሁለተኛ ደረጃ ደግሞ ለሚመጣው ምን ዋስትና አለ የሚለው ነ ምን ዋስትና አለ። የተለያዩ ነገሮች የሚጠየቋሉ። በፊት ወክሉ ተ የተወከሉ ሰዎች አሉ እነዚህን ጠርቶ የማነጋገሩ ሀገሩ እውነት አገራዊ ምክክር ከኛ የበለጠ አጀንዳ የለም። ዋነኛ የኛን አጀንዳ አድርጎ ስለሚነጋገርበት እኛ በሉ ተስፋ ነው የምንጠብቀው። ቅርታችን እንድናቀርብ እንደኛ እንደተፈናቀ ሀሳብ በየሰው በረንዳ ወድቀን በየመጠለያ ወድቀን በአንድ አመት ውስጥ ሀያ ሰላሳ መኪና እንደሚችል ህብረተሰብ ለማኝ ሆነውን ወደ ነበርንበት ገጽታ ይመልሳል ብለን ተሳ ነው። ኮሚሽኑ እና በተለይ ተፈናቃዮች ማለት ነው። የተፈናቃዮቹ ጥያቄ የቀረበላቸው የኢትዮጵያ ሀገራዊ ምክክር ኮሚሽን አባሉ ዶክተር ዮናስ አዳዬ ኮሚሽኑ በሀገሪቱ ሁሉም አካባቢዎች ያሉ ተፈናቃዮችን እያሳተፈ እንደሚገኝ ጠቅሰው ምላሽ ሰጥተዋል። ይሁንና በአማራና ና በትግራይ ክልሎች ያሉትን ተፈናቃዮች ለመድረስ እንዳይቻል ወቅታዊው የጸጥታው ችግር እንቅፋት እንደፈጠረባቸው ዶክተር ዮናስ ገልጸዋል። ተፈናቃዮችን እንደ አንድ ማህበረሰብ ክፍል ነው የምንቆጣቸው። ሀገራችን የሰላም ስትታገኝ ተመልሰው ወደቀያቸው ወደ ተሻለ ቦታ ይመለሳሉ የሚል ጽኑ እምነት አለን። ለተፈናቃዮች በቂ ቦታ አላቸው። እነሱን እናቃምጣቸዋለን። አጀንዳቸው፣ ድምፃቸው መሰማት አለበት። ስለዚህ ይሄንን ምክክር ኮሚሽኑ በተማምነውበት በአሰራር ደንቡም ላይ በስትራቴጂ ፕላኑ ላይ ያውጥተው እየተንቀሳቀሰ ይገኛል። ያሰባችሁት ስልት አለ እነሱን ለማሳተፍ። እንደ አንድ ማህበረሰብ ተወክለው የሚመጡ ተፈናቃዮች ናቸው።

ከሚገኙባቸው ቦታዎች ከግጭቶች እና ከአለመረጋጋት የተነሳ በአማራ ክልል እና በትግራይ ክልል እያላከዱ እና ሁሉንም ተጠናል። በኢትዮጵያ በአስራ አንዱም ክልሎች ከአራት ነጥብ ሶስት ሚሊዮን በላይ ተፈናቃዮች እንደሚገኙ ዓለም አቀፉ የፍልሰት ድርጅት አይኦኤም በቅርቡ ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ በጸጥታ ችግር ሳቢያ ተፈናቅለው በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ውስጥ የሚገኙ ዜጎች በቂ ድጋፍ እንዳላገኙና ለችግር እንደተጋለጡ አስታውቀዋል። መንግስትም አስቸኳይ ድጋፍ እንዲያደርግላቸው ጠይቀዋል። ናኩርኩ መልካ ተጨማሪ ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ ሶንቶም ቀበሌ ባለፈው ጥቅምት 30 ቀን 2016 ዓ ም የፋኖ ታጣቂዎች እንደፈጸሙት በገለጹት ጥቃት ከመኖሪያቸው እንደተፈናቀሉ በስልክ ለአሜሪካ ድምፅ የተናገሩት ወይዘሮ ታምሬ ሞላ የሚላስ የሚቀመስ አጥተው በችግር ላይ እንደሚገኙ አመልክተዋል። በአሁኑ ወቅት በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አእምሮ ወረዳ ውስጥ በጆች አንደኛ ደረጃ ትምህርት ቤት ውስጥ ተጠልሎ እንደሚገኙ የገለጹት ወይዘሮ ታምሬ የእለት ምግብ ፍለጋ አገምሳ ወደተባለ ከተማ እንደሄዱ ተናግረዋል። እርዳታ ስላልደረሰን የተራቢያው ልጄ አልቅሶ እጄ ላይ ስደክም ይዤ ወጣው። የመጣውም እርዳታ አልደርስ እያለ ችግር ውስጥ ነን። ባለቤቴና ሌሎች ልጆቼ የምበላ ፍለጋ ወጥተዋል። ከዚያው ቡሬ ወረዳ ጣቦ ቀበሌ እንደተፈናቀሉ የነገሩን ወይዘሮ አለሚ ነጋሳ መንግስት የሚሰጠው የእህል እርዳታ ባለመዳረሱ ህጻናት እየታመሙ እንደሚገኙ ገልጸዋል። አንዳችም ነገር ይዘን አልወጣንም። ለአስራ ሁለት ቤተሰብ ሁለት ወይም ሶስት ኪሎ ግራም ፍርኖ ዱቄት ነው የሚሰጠን። ከረሀብ የተነሳ ልጆቻችን እየታመሙ ነው። ወደ ጤና ጣቢያ ብንሄድም መድኃኒት የለም አሉን ከተፈናቃይ ወገኖች ለአሜሪካ ድምፅ አስተያየታቸውን የሰጡት ሰዎች መንግስት በአስቸኳይ ድጋፍ እንዲያደርግላቸው ተማጽነዋል። የአእምሮ ወረዳ ቡሳ ጎንፋ ጽህፈት ቤት ኃላፊ ተወካይ አቶ መኮንን ተረፈ ከቡሬ የተፈናቀሉ 3890 ሰዎች በሁለት ትምህርት ቤቶች ውስጥ ተጠልለው እንደሚገኙ ገልጸዋል። እስካሁን ከ560 በላይ ኩንታል ዱቄትና የህፃናት ምግብ ለተፈናቃዮቹ እንደተሰጠ የጠቀሱት አቶ መኮንን ድጋፉ ግን በቂ እንዳልሆነ አስታውቀዋል። በቁጥር የተጠቀሷቸው 3890 ተፈናቃዮች ውስጥ 1997 ወንዶች 1893ቱ ደግሞ ሴቶች ሲሆኑ በጆጅ ቀበሌ አንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ ሰፍረው እንደሚገኙ አክለው ገልጸዋል። ተጨማሪ ድጋፍ ለመስጠት እየተዘጋጁ እንደሆነ ያመለከቱት የኃላፊው ተወካይ አቶ መኮንን ተፈናቃዮቹ ለተላላፊ በሽታ እንዳይጋለጡ መድኃኒት ተልኳል፣ የጤና ባለሙያዎችም ወደ ስፍራው አምርተዋል ብለዋል። በጉዳዩ ላይ በተፈናቃዮቹ ጥቃቱን ቃሉን እንደፈጸመ አቤቱታ ይቀርብበትንና በቡሬ ወረዳ ያለውን የሻለቃ አደረጃጀት እንደሚመሩ ለአሜሪካ ድምፅ የገለጹት ሻለቃ ጌታውን በሬ እንደተባሉ የገለጹ ግለሰብ ላቀረብንላቸው ጥያቄ ኃይሎቻቸው ንጹሐኑን እንዳላጠቁ መግለጻቸውንና ድርጊቱ በፖለቲከኞች የተቀነባበረና የብልጽግና ፓርቲ ባደራጃቸው ፋኖዎች የተፈጸመ ነው ሲሉ ማስተባበላቸውን መዘገባችን ይታወሳል። በተፈናቃዮቹ ስለተጠቀሰው ጥቃት ከመንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምፅ ናኮር መልካ ከአምቦ። በአዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት ዓመት በፊት የተቋቋመው ክሬቲቫብ የወጣቶች ሥራ ፈጣሪዎች ማጥቂያ ማዕከል ሲሆን ጀማሪ ሥራ ፈጣሪዎች ይደግፋል። የተቋሙ ሥራ አስኪያጅ አብነር ዘር ሰይፉ እንደገለጹት ማዕከሉ የሥራ ፈጠራ ሐሳብ ያላቸው ወጣቶች በመቀበል ወደ ተግባር እንዲቀይሩ ያግዛል። ገብረ ሚካኤል ገብረ መድን። ተጨማሪ ያለው ኤርሚያስ ፈንታው የክሬቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ሥራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች፣ በግራፊክስ ዲዛይን እና በሌሎችም ሥራዎች ላይ እንደተሰማሩ ይናገራል። ክሬቲቭ ሀብ የሥራ ፈጠራ ሐሳቦቻችንን ወደ ተግባር ለመለወጥ አስችሎናል የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል። የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድ ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። ያ ማለት ተመሳሳይ ባህሪ ያላቸው የሆነ ቢዝነስ የሚያስቡ ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድነው? ማህበረሰብ ነው የሚባለው፣ እንደዛ ያለበት ቦታ ነው። እና ስለዚህ እኔ ሳወራ የማወራው ስለ ቢዝነስ ነው። ሌላውም ሰው ሲያወራ የሚያወራው ስለ ቢዝነስ ነው ወይ የሆነ ነገር ስለ መቀየር ነው የሚያወራው። ሁላችንም ካምፓኒዎች ኖሮን፣ ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙንን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነው። እና ስለዚህ በሱ በሱ መንገድ ስናየው ክሬቲቫ በጣም ብዙ ሰው ጠቅሟል ብዬ አስባለሁ። ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይን እና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች አምስት ዓመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች። ኮሮና ታይም ላይ በጣም በጣም ነገሮች የወደቁበት ሰዓት ነበረው። ብዙ ኪሳራዎች ነበሩ። እንደ አዲስ የምንጀምርበት ሞመንት ነበር። የዛ ጊዜ ላይ ከሞራልም አንጻር ብቻ ሁሉ ነገር በጣም ትንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባኝ በኋላ እንደገና ኢኒሽት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንተርሽፖች አሉ። ብዙ በቃ ብቻ ሰውም ትተዋወቃለ። ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው። ለአንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንትን ነው። ክሬቲቭ ሃብ ከሁለት ዓመታት በፊት በመንግሥት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ሥራዎች ላይ ተሰማርተው የነበሩ ሃምሳ ወጣት ሥራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ሥራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ሥራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል ስልጠናዎችን እንሰጣቸዋለን ያ ስልጠና እነሱ ልጆቹ ላይ ስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ስራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆኑ ይችላል፣ በፋሽን ላይ ሊሆን ይችላል የሚሰሩት፣ ወይም በአይሲቲ ላይ ሊሆኑ ይችላል እየሰሩ ያሉት። ያንን ክፍተት ሊያጥብላቸው የሚችል ወይም እነሱን ሊያሳድጋቸው፣ ቢዝነሳቸውን ሊያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን። ወርክሾፖችንም እንሰጣለን ማለት ነው። አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው ዓለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሚ ያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች። ፐርሰናል የሆኑ የእነሱንም ውድቀት ያለበትን ውድቀት አንስቶልህ እዚህ እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትናለሁ። የሰውን እድገት ስታየው አንተ ሞራል ይሰማልና እንደዚህ አይነት ሰዎች በብዛት ነበሩ የዛ ታይም ላይ ከኋላ ያለውን ስትራግል ማታውቀው ከሆነ አንተ እንዴት ይሁን ላይ እየጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይ የሚያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው እሱ ከሱ ውጭ ምናለ ውድቀቱላ ያለፈበትን ስታየው ለአንተም በቃ እንዴ እኔስ ብለን እንትን ማለት ትችላለ። ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን እያመላከተን ነው ይላል። የተለያዩ ሰዎች እየመጡ አንተዋን የሚሆን በግሩፕም ያንን ትሬኒንግ ስልጠና ምናምን በምናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናግዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል፣ ወይም እነዛን ሰዎች የበለጠ ሜንቶር በማድረግ እንዲያውቁት ማድረግ ሊሆን ይችላል ና የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን የሚመስል ነበር። ኤልያስ አስማራ በቅንብሩ ጽዮን ግርማ ዋና አዘጋጅ ነበረች። ሳስተናጋጃችሁ ያመሸሁት አስማማኝ ነው ነበርኩኝ። መልካም ምሽት ይሁንላችሁ። thank